ሰላም ጤና ይስጥልኝ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሰኞ ታህሳስ 19 2013 ዓም የጋቢና ቬ መሰናዶው ጀምሯል። ከጥንቅሮቻችን መካከል ጥቂቶቹን እናስተዋውቃችሁ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ሁሉም በኋላ ያው መንገድ ስተ እንደገባ ነው፣ ይቅርታ ቦርደር ትተናል፣ ይቅርታ ምናምን ብሎ ተመልሶ ወደ በዚህ ዙሪያ ዘገባ አለን። የቴክኖሎጂ ዘርፍ በኮቪድ-19 ላይ ስለተጫወተው ሚና ስፖርት፣ እንዲሁም ሌሎች አፍሪካ ተኮር ዘገባዎችንም ይዘናል። ኤደን ገረመው በመስተንግደው ኤልያስ አስባረ በቅንብሩ እንዲሁም ሀብታሙ ስዩም በዜናዎቹ ከእናንተ ጋር እናመሻለን። ከሁሉ አስቀድመን አብራችሁን ስለምትሆኑ እያመሰገንን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። ህዋት በማያንሰራራበት ሁኔታ ተንኮታኩቷል ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀኔራል ብርሃኑ ጁላ ተናግረዋል። ጀኔራሉ ይህንን የተናገሩት በትግራይ ክልል የተካሄደው ጦርነት አሁንም እንዳልቆሙ የሚገልጹ አንዳንድ አስተያየቶችን ባጣጣሉበት ምላሽ ነው። በሌላ በኩል ንጹሐን ዜጎች የሚገደሉበት የቤንሻንጉል ጉሙዝ ክልል የጸጥታ ችግር ህዋት ቀርጿቸው ከነበሩ ፕሮጀክቶች አንዱ ነው ሲሉ ኢታማዦር ሹሙ ጠቁመዋል። በአካባቢው ያለውን የጸጥታ ችግር ለመፍታት ሁለገብ ስራ እየተሰራ መሆኑንም ለአሜሪካ ድምፅ አብራርተዋል። አድማጮች የዚህ ዜና ዝርዝር ከሶስት ሰዓት በኋላ በሚሰማው መርሃ ግብር ይቀርባል። የኦነግ ሸኔ ታጣቂዎችን ትደግፋላችሁ በሚል በቤንሻንጉል ጉሙዝ መተከል ዞን ውስጥ የተያዙ ሰዎች ፍርድ ቤት ሳይቀርቡ ከሶስት እስከ ስድስት ወራት መታሰራቸውን ቤተሰቦቻቸው ገልጸዋል። ግለሰቦቹ በቡለንና ድባጤ ወረዳዎች ፖሊስ ጣቢያዎች እንዲሁም ግልገል በለስ ማረሚያ ቤት የሚገኙ ሲሆን ከመተከል ዞን አለመረጋጋት ጋር ተያይዞ በቁጥጥር ስር ያሉ 1137 ሰዎች መሆናቸውን የቤንቻንጉል ጉሙዝ ክልል ፖሊስ የወንጀል መከላከል ምክትል ኮማንደር ምስጋናው እንጅፈታ ለቪኦኤ ገልጸዋል። ሮይተርስ የዜና ወኪል የካሜራ ባለሙያው ኩመራ ገመቹ አዲስ አበባ ከሚገኘው መኖሪያ ቤቱ ሐሙስ ታኅሣሥ 15 2013 ዓ ም መወሰዱንና ለቀጣይ ሁለት ሳምንታትም በእስር እንደሚቆይ ቤተሰቦችን ጠቅሶ ዘገባ አቅርበዋል። ኩመራ እስካሁን ምንም አይነት ክስ እንዳልተመሠረተበትና ስለታሰረበት ምክንያት ቤተሰቦቹ የሚያውቁት ነገር እንደሌለም ሮይተርስ በመግለጫው አክሏል። የ ሰላሳ ስምንት ዓመቱ ኩመራ ለሮይተርስ የዜና ወኪል የካሜራ ባለሙያ በመሆን ከአስር ዓመታት በላይ መስራቱን የገለጸው ድርጅቱ አርብ ዕለት ያለ ጠበቃ ለጥቂት ሰዓታት ፍርድ ቤት ቀርቦ ፖሊስ የጠየቀውን የአስራ አራት ቀናት የምርመራ ጊዜ የቀጠሮ ጥያቄ በዳኛው ይህ ሁንታ ስላገኘ በእስር እንዲቆይ ትእዛዝ ተሰጥተዋል። ሮይተርስ የካሜራ ባለሙያውን መታሰር አውግዞ በወጣው መግለጫ ኩመራ በቁጥጥር ስር የዋለው ሌላው የሮይተርስ የካሜራ ባለሙያ ጤቅሳ ነገሪ ታህሳስ 7 2013 በሁለት የፌዴራል ፖሊስ አባላት መደብደቡን ተከትሎ ነው ብሏል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሱዳን ጦር በኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎችም ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌዴራል መንግስቱ እርምጃ እንዲወስድም ጥሪ አቅርቧል። እከአካባቢያቸው ከአስር በላይ የሚሆኑ ሰዎች ታፍነው መወሰዳቸውንና ከሱዳን የሚነሱ ታጣቂዎችም ከ2008 ዓ.ም ጀምሮ ድንበር እያለፉ እንደሚገቡና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን የአሜሪካ ድምፅ ያነጋገራቸው የቦታው ነዋሪዎች ጠቁመዋል። ስቴር ምስጋናው ነው። የሱዳን ጦር የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እያደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትናንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ። መተማ ላይ ማለት ነው። የኛን ቦርደር ጥሰው ስለዚህ ህዝቡ መከላከያ የለም፣ ሀይልም የለም ነበር ያለው ህዝብ እንዳለ ገጀራ ይዞ የገራ የግል ባለመታሪ ምናምን ሁሉም ተጠንቅቶ ነፍሱን አስቁሟል። ካስቁመቱ በኋላ ያው መንገድ ስተ እንዳይገባ ነው፣ ይቅርታ ቦርደር እሰናል ቅርበ ምናምን ብለው ያው ተመልሶ ወደ ግላባ ገብቷል። ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለ ሀብቶች ላይ ጥቃት አድርሰዋል ብለዋል። በምዕራብ ጎንደር መተማ ወረዳ ደለሎ ቁጥር አምስት አካባቢን ይዘን እስከ ኮርገና አካባቢ እንሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትርሀድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነብስ ገበያ ቁጥር ሶስት አካባቢ አሁንም በብዛት እየሰፈረ እንደሆነ እንመረጀዋለን ። ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከ2008 ዓ.ም ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ። የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ሀይሎች እጅ አለበት ብለው እንደሚጠረጥሩም ይናገራሉ። ጉዳዩ ጦዘ ብዬ ልንገርሽ እንጂ ከሁለት ሺ ስምንት በፊት ነው። እኔ በነገራችን እዛ ወደ ቁጥር አራት እና ቁጥር ሶስት አካባቢ ተጉዤ የኢትዮ ሱዳን የሰላም ደንበር ጠባቂ ነው። ይህ ሱዳኖች እኔ በነገራችን አረበኛም በደንብ አውቀዋለሁ። እዛ ከሰር ለማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አርለምን ሚቶች የተቀመጡት ከፍተኛ የሆነ የጦር መሳሪያ በግመልና በበሬ ያጓጉዛሉ። ተጓጉዞ የሚመጣው ምንድን ነው? አሁን ያለውን ሰላም ለማሳጣት ነው። ስለዚህ በቅል የተቀመጡ ናቸው። ይህ ገርመሽ ለምንድን ነው የተቀመጣቸው ብዬ አንድን ሱዳናዊ ይሄ ከሰላክታይ እና ጠየኳቸው። ማን የሰጣችላቸው? የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን። ነው ያሉት መልስ ነው የተቀመጡ ያለን ብለው ነው መልስ የሰጡ ነው። ቦታው የት ነው? አልጣሽ አልጣሽ ብሔራዊ ፓርክ ጫፍ አካባቢ ላ አማራ ጀመረ የሱዳን ጦር ከጥቅምት ሀያ ሰባት ሁለት ሺ አስራ ሶስት ዓመተ ምህረት እስከ ትላንት ባለው ጊዜ ከ ሰማኒያ እስከ መቶ የሚሆኑ አርሶ የእርሻ ማሳቸውን መውረራቸውን መዝረፋቸውንና ማቃጠላቸውን በጥቅሉ ከ መቶ በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል። ድረገነት አካባቢ በሚባሉ አዋሳኞች የቦርደር አካባቢ የተፈጸሙ ናቸው። እነዚህም ድርጊቶች እኛ ያው የመንግስታችንም የሱዳንም መንግስት ኢንተረስትና አይደለም ብለን ስለምናምን ሰፋ ያለ አፍቶ የማየት ስራዎች በቀላሉ ወደ ተንኮሰላ ለመግባት የነበረ ኢንተረስት አለ። እሱን መሰረት አድርጎ የመስፋፋት ነባሪዎች ታይቷል። በዚህም ከመቶ ሰማኒያ እስከ ሁለት መቶ የሚቀረቡ አርሶ አደር ካምፖች የመውረር፣ የማቃጠል፣ የመዝረፍ

የእርሻ ማሽነሪዎች ልዩ ልዩ የካምፓ ሀብቶች እና በመሬት ላይ ያሉ ሰብል ጭምር የማውደም እና የመውሰድ ስራ ተከፋል። ይህም ኦልሞስት ወደ አንድ ሚሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ መታላይ የሆነ ጥበፍ የማቅረብ ና የማፈለፍ ባህሪ ስላለ ይሄ ሂዶ ሂዶ ለዋላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የደረደረ እንዲፈታ አሁን እንደ ድጋሚ እየጠየቅ ነው ያለ ነው ገጽታ ነው ያለ ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል። የተደራጀ መካናይዝድ ጦር ማለት በከባድ መሳሪያዎች የታገዘ ለሞንተር ስራሶስ የመሳሰሉ የጦር መሳሪያዎች፣ እነዚህ የመሳሰሉ ከባድ የሰራዊት ጦር መሳሪያዎች ይዞ እሱ ብቻ አይደለም። በተደራጀ የሰው ኃይል ጭምር በብረት ለበሱና መሰል ጉዳዮች ላይ ተራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተቀላጀ ነው። የተራ ሚኒሻ እንቅስቃሴ ጉዳይ ቢሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚውለው። አንዳንድ የሰራዊቱና የአንዳንድ ባለሀብት ኢንተረስት ግፊት የሚፈጥረው ሊሆን ከቻለም አስፍቶ ማየት አስፈላጊ ነው በሚል ሀሳቦችን በዛ ላይ ብለው ነው የገለጹ። አሁን አሁን ይሄን ያህል ጊዜ እንደዚህ ን ያህል ረዘም ላለ ስምሪ የሆነ የሆነ የሰራዊት አመራር ብቻና የሆነ የሰራ ቡድን ጥንሱስ ብቻውን ረጅም ጊዜ ይሄዳል ብለን አልጠበቅንም። ጥርጣሬ አሳድሮብናል። በመንግስት ደረጃም ለመነጋገር እየተሞከረ ነው። በሚለኝ የደረጃ ያለ አካላት የመፍትሄ አካል እንዲሆን ነው። እስከዛ ጣት ድረስ አልፎ አልፎ የከባድ መሳሪያዎች ተኩሶች ነበሩ። ቅብን ሰላም በር ያልኩት ቀበሌ መንደሮች ከአጠሎ ነበር በከባድ መሳሪያ ተኩስ ምክንያት አሁን ላይ ሳይለንት ሆኗል። ያ በያዘው ቦታ ላይ ያለ የእኛ የሚጠጣ መዋቅር አለ ረቢ፣ እንደዚህ ደረጃ ነው ያለ ጉዳዩ። የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ የፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል። ይህ ሂዶ ሂዶ ሉዓላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የደረደረ እንዲፈጥ አሁን እንደ ድጋሚ እየጠየቅ ነው ያለ ነው። ይህ ሆኖ እስካልተገኘ ድረስ ግን የግድ የሰላም ሰላምና ጸጥታ ሁኔታ የህዝባቸው ስጋ የመጣላስ የመከላከል ኃላፊነት ምንትል መሆኑ ነው የገለጽ ነው። በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ሊያደርገው እንደሚገባ የሚመክሩት በታች አርማጮ ወረዳና በአካባቢው ከአስር አመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገሩት አቶ ቹቹ አለባቸው ሀሳባቸውን አካፍለዋል። ሪው እስከ መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንዴ ከሱዳን የመጣው ጥቃት የባለ ሀብቶችና የአንዳንድ ወታደራዊ ጀኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይሄ ትዕግስት ብዙ ዋጋ ሊያስከፍልሽ ይችላል። ግን ደግሞ ከጦርነት ገብቶ ከሚከፈለው ዋጋ ሊያንስ በሚችል በዚህ በኩል የሚቻለን ያህል መንግስት ጥረት ማድረግ አለበት፣ በሰላም ለመፍታት ያላግባብ የያዙት መሬት አለ፣ እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቅ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እንደዚህ ሁሉ ጥረቶች ተደርገው የማይፈቱ ከሆነ ግን የኢትዮጵያ መንግስት ባህላዊነትን የማስከበር ኃላፊነትም ግዳጅም ያለበት ይመስለኛል። እንደዚያ ነው የማየው። ቀደም ብለው ሲናገሩ እንግዲህ አንዳንድ ጀኔራሎች እና ባለሀብቶች እጅ ነው ያለበት ብለዋል። እና እንግዲህ እነዚህ ሰዎች ምንም እንኳን በካፒታል ጠንከር የፈረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም። እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል? አሁን ምንድነው የሱዳን ባሪከኛን የሚለየው? በአሁኑ ጊዜ እንደምታውቂው የሲቪል አስተዳደር እና ወታደራዊ አስተዳደር ነው ሀገሪቱን የሚያስተናግረን ሁለት ክንፍነ ያለው። በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነቱ ለመጨመር እነዚህ መሬት ተወሰደብን የሚሉትም ባለ ሀብቶች ስለሆኑ ወታደራዊ ኃይሉ ደግሞ ብዙ ጊዜ ከባለ ሀብቶች ጋር የተያያዘ ነው። ራሱን ባለ ሀብት ነው ባይዘ የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ። የምናውቃቸው ወታደሮቹ ራሳቸው ባለሀብት እንኳን ባይሆኑ ከባለሀብት ጋር ተጠቅተው የባለሀብት አስፈጻሚ የሆኑ ናቸው። በረጅም ታሪካቸው የምናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆነም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት የወታደራዊ ክንፉን ያዘዋል ማለት ሞኝነት ነው። በፍፁም ሊሆን የማይችል ነገር ነው። ስለዚህም ነው ዲፕሎማሲ ያስከድም መንግስትም ነው የሲቪሉ መንግስት አቅም አቶት ርኮት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደራዊ ኃይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብጉ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችልበት እድል በጣም ሰፊ ነው። ወታደራዊ ሀይሉ ከጥሮ ጀምሮ በራሱ የሚሄድበት በባለ ሀብቶች የሚሽከረከርበት በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች በግምት ማስገባት ይሻላል። እየስላማሰብ ነው ዲፕሎማሲ ላይ ጥቁር ነው። የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቪኦኤ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ምስጋናውን እናመሰግናለን። አሁን ደግሞ የአሜሪካ ድምጿ ሚሼል ኩኒን ወዳዘጋጀችው የቴክኖሎጂ ዘገባ እናልፋለን። በዚህ በወረርሽኝ ወቅት ሰዎች ከመቼውም ጊዜ በላይ ፊታቸውን ወደ ቴክኖሎጂ አዙረዋል። ስራ፣ ትምህርት፣ ከሐኪም ጋር መገናኘት፣ በክፉም ሆነ በደጉ ከወዳጅና ከዘመድ ጋር መገናኘት ሁሉም በቴክኖሎጂው እየተተገበረ ነው። ዓመቱም ቴክኖሎጂ በሰዎች ሕይወት ላይ ትልቅ ሚና እንደሚጫወት የታየበት ሆኗል። ኤሪክ ራይስ የስራ ፈጠራ መጽሐፍ ደራሲ ናቸው። እሳቸውም ቴክኖሎጂ በሰዎች ሕይወት ላይ ያሳደረው ለውጥ ትልቅ እንደሆነ ይናገራሉ። ቴክኖሎጂ በሚሊዮኖች የሚቆጠሩ ሰዎችን ህይወት ማቅለሉ ምንም ጥርጥር የለውም። የስራ ፈጠራ ባለሙያ የሆኑት ኤሪክ በትላልቅ ጉባኤዎች ላይ ንግግር ያደርጋሉ። ወረርሽኙ እንደጀመረም የተለያዩ የቴክኖሎጂ ኩባንያዎች ኑሮን ለማቅለልና ለማገዝ ሲታገሉ ግራ ተጋብተው ነበር። በግንቦትና ሚያዝያ ሁለቱ ትላልቅ የቴክኖሎጂ ኩባንያዎች ጉግልና አፕል በኮቪድ-19 ከተያዘ ሰው ጋር ንክኪ እንደነበረ የሚያሳየውን የተጋላጭነት ማሳያ መተግበሪያ ይፋ አደረጉ። ነገር ግን መርሃ ግብሩ በመጓተቱ ምክንያት የሁለቱ ቅንጅት ውጤት የሆነው ይሄ መተግበሪያ በዚህ በታህሳስ ወር ይፋ ሆኗል። ይህን ሁኔታ ታዲያ ኤሪክ ራይስ መተግበሪያው ከኮቪድ-19 ክትባት ጋር በኩል ሰዓት መውጣቱ የቴክኖሎጂ ጥረቱን ደካማነት የሚያሳይ ነው ይላሉ። we have to judge that whole effort of failure because we took such a long time to get any of these apps deployed can you imagine at the beginning of the crisis someone had said we would have a vaccine <laughs> የሰዎችን ለኮቪድ-19 ተጋላጭነት የንክኪ መተግበሪያ ይፋ ከማድረጋችን በፊት ክትባቱ መሰጠት ይጀምራል ቢባል አሊያም ሁለቱም በተመሳሳይ ሰዓት ይፋ ቢደረጉ ምን እንደሚፈጠር መገመት ከባድ ነው። ምክንያቱም ደግሞ ክትባቱ እጅግ ከባድ ስራ ሲሆን ከእሱ አንጻር መተግበሪያውን መፍጠር ቀላል ስራ መሆኑ ነው። ይህን መሰል የቴክኖሎጂ ጥረቶች እንዳይሳኩ ታዲያ የመንግስታት የማዕከላዊ ትብብር ማጣት ውጤቶች መሆናቸው ይገለጻል። ይህም የቴክኖሎጂ ውጤቶች በአካባቢያዊ ደረጃ ውሳኔ ሰጪ ማን ነው በሚለው ጉዳይ ላይ የፈጠራ ባለሙያዎቹ ምንም አይነት መረዳት ስላልነበራቸው የተከሰተ እንደሆነ ኤሪክ ጨምሮ ያስረዳሉ። ሆነ ማነጋገርና መመካከር የምንችለው ማንም አልነበረም። ስለዚህ ሰዎች ከአስጨናቂው ጉዳይ ጋር ሲፋጠጡ እያንዳንዳችን ብቸኛ ጀግናና ፈጣሪ ለመሆን ነበር የቸኮል ነው። እዛ ላይ ጥሩ አላደረግንም። ከሚካ ዴምሲ የኮቪድ-19 የቴክኖሎጂ ግብረ ኃይል አባል ናቸው። ይሄ ግብረ ኃይል መንግስታትና ቴክኖሎጂን የማገናኘት ዓላማ አለው። ከሚካ የቴክኖሎጂ እኩልነት አለመኖር ታዲያ በዚህ ወረርሽኝ ወቅት የታየ ትልቅ ችግር ነው ይላሉ። የኢንተርኔት አገልግሎት የሌላቸው በገጠር ያሉ ሰዎች አሉ ለመማር ስራ ለመስራትም ሆነ ከሰዎች ጋር ለመገናኘት ላፕቶፕ፣ ታብሌት እንዲሁም የሞባይል ስልክ የሌላቸው ሰዎችም አሉ። ከሚካ ወረርሽኙ የቴክኖሎጂ መሰረታዊ አስፈላጊነትን ያበሰረ መሆኑን ታዲያ አልካዱም። ቴክኖሎጂ በዚህ በወረርሽኝ ወቅት እስከዛሬ ከተገኙ ግኝቶች በሙሉ ትልቁ ሊሆን ችሏል። በእውነትም አገልግሎቱን ለመጠቀም ለሚፈልጉ በመሰረታዊነት ቀርቧል። የዓለም የቴክኖሎጂ መንደር በመባል የሚጠራው ሲልከን ቫሊ ከዚህ ወረርሽኝ ብዙ ትምህርት ወስዷል። በቀጣዩ ዓመቱም ከዚህ ወረርሽኝ የቀሰማቸው ትምህርቶች ውጤት የሚታዩበት ይሆናል። ለሚሼል ኩዊን ዘገባ ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ቦቢ ዋይን በሚባል ስሙ የሚታወቀው ኡጋንዳዊው ሙዚቀኛና የፖለቲካ አክቲቪስት ሮበርት ያንጉላሪ የምርጫ ዘመቻ ወቅት በተነሳ ግርግር ፖሊስን ጨምሮ በቦታው ይዘግቡ የነበሩ ቢያንስ ሁለት ጋዜጠኞች ተጎድተዋል። ቦቢ ዋይን ባልተፈቀደ ቦታ ተገኝቷል የሚለው ፖሊስ ጋዜጠኞቹ ሕዝብ እንዲበተም በተደረገበት ወቅት በተነሳ ግጭት ጉዳት እንደደረሰባቸውም ገልጿል። ሊማ አታማኒ ከካምፓላ ያደረሰችንን ዘገባ ስመኝሽ ቆየ ታቀርበዋለች። በበይነ መረብ ላይ በተለቀቀ ቪዲዮ በሙዚቃዎቹ የሚታወቀውና ወደ ፖለቲካው የተቀላቀለው ቦቢ ዋይን ማሳካ በተባለች ከተማ ከሚገኝ ቤተ ክርስቲያን ወጥተው ወደ ሉዌንጎ ከተማ ለስብሰባ እየሄዱ እንደሆነ ለፖሊስ ሲናገር ይታያል። ቀጥሎ በተፈጠረው አለመግባባት ፖሊስ በዋይን መኪናና አካባቢው በነበሩት ላይ አስለቃሽ ጋዝ ይረጫል። ወደ ሉዌንጎ እየሄድን ነው። ጊዜያችንን ያባከናችሁ ነው። ይሄ ዋና መንገድ ነው። ዋናውን መንገድ እንድንጠቀም ለምን አትፈቅዱልንም? ዋና መንገድ መጠቀምን ሕገወጥ የሚያደርገው ምንድን ነው? የዋይን መኪና ወደ ኋላ በሚመለስበት ወቅት የበለጠ አስለቃሽ ጋዝ መተኮስ ቀጠለ። ጌቶ ለተሰኘ የቴሌቪዥን ጣቢያ የካሜራ ባለሙያ ሆኖ የሚያገለግለውና የቀጥታ ስርጭት እያስተላለፈ የነበረው አሽራፍ ካስሪቭ ከግራ አይኑ ከፍ ብሎ በመታው የላስቲክ ጥይት ተመትቶ ከወደቀ በኋላ በአካባቢው የነበሩት ሰዎች መጮህ ጀመሩ። ጋዜጠኛው አሽራፍ ካስሪቭ ከመውደቁ በፊት ጮክ ብሎ እየተናገረ ነበር። ፖሊስና የፕሬዚደንት ሙሴቬኒ መንግስት ፈርቷል። ካሲሬ ለበለጠ ምርመራ ወደ ካምፓላ ከመወሰዱ በፊት በአካባቢው በሚገኝ ሆስፒታል ሕክምና ተደርጎለት ነበር። ጤናው አሳሳቢ ሁኔታ ላይ እንዳለም ተገልጿል። ሌላው ለኤንቲቪ የቴሌቪዥን ጣቢያ የሚሰራው ጋዜጠኛ አሊ ሚውሌ በቦታው ላይ ሆኖ እየዘገበ እያለ አካባቢውን ከከበበው ፖሊስና ወታደር በተተኮሰ አስለቃሽ ጋዝና የላስቲክ ጥይት ጉዳት ደርሶበታል ሚቡሌ አኖቼ አቢኔ ሲል በስም የጠቀሰው የፖሊስ አዛዥ ሆን ብሎ ጋዜጠኞች ላይ አስለቃሽ ጋዝ ተኩሷል ሲል ይከሳል ሰውነትን ከጥይት የሚከላከል ልብስ ለብሻለሁ የጭንቅላት መከላከያም አድርጌያለሁ ጋዜጠኛ መሆኔን በግልጽ አሳይቻለሁ። ነገር ግን በድንገት አቢኔ የአስለቃሽ ጋዝ መሳሪያውን ወደ እኔ ደቅኖ ተያያዥ ጉዳት ነው ሲል ጮኸ። ትንሽ እንኳ ቆም አላለም። ወደ እኛ አዙሮ ላያችን ላይ አቀባበለ። ፖሊስ በበኩሉ የዋይን ደጋፊዎች የተዘጋጀውን የመንገድ እቅድ ቸል በማለታቸው ከግብረ ኃይሉ ጋር አለመግባባት እንደተፈጠረ ይገልጻል። የወንጀል ምርመራ ክፍል ቃል አቀባይ የሆኑት ቻርልስ ቱዌን ስለ ጉዳዩ ሲያስረዱም እንዲህ ይላሉ። ግጭት ፈጣሪ የሆኑ ደጋፊዎችን ለመበተን በተደረገው ጥረት በሚያሳዝን ሁኔታ አንዳንድ ጋዜጠኞች ግርግሩ መሃል ነበሩ። እንደሚታወቀው ከነዚህ መሃል አንዱ የጌቶ ቴሌቪዥን ጣቢያ ሰራተኛ የሆነው አሽራፍ ካሲሬ ግራ አይኑ አካባቢ ባረፈ ግዑዝ ነገር ምክንያት ጉዳት ደርሶበታል። ፖሊስ የመገናኛ ብዙኃን ወንጀል ምርመራ ክፍሉ በጋዜጠኞቹ ላይ የደረሰውን ጉዳት እየመረመረ እንደሆነ ገልጿል። የጋዜጠኞች ሰብአዊ መብት ትስስር ብሔራዊ አስተባባሪ የሆኑት ሮበርት ሴምፓላ ፖሊስ ጋዜጠኞች ላይ ሆን ብለው ጥቃት ያደረሱ የጸጥታ አስከባሪ አባላት ላይ ጥብቅ እርምጃ መወሰድ አለበት ሲሉ ያሳስባሉ። ከዚህ በፊት ጋዜጠኞች ላይ ጥቃት ያደረሱ የፖሊስ አባላት ተጠያቂ አለመደረጋቸውን የሚያስታውሱት ሴምፓላ ለወንጀል ተጠያቂ አለ መሆን ስር የሰደደ ችግር መሆኑንም ይገልጻሉ። በማሳካ ከተማ የተከሰተው ግጭት የተፈጠረው የምርጫ ቦርዱ ማሳካን ጨምሮ በአስር ከተሞች ላይ የምርጫ ዘመቻ ፕሮግራሞች እንዳይካሄዱ ከከለከለ ከአንድ ቀን በኋላ ነው። ቦርዱ ውሳኔውን ያሳለፈው የጤና ሚኒስትር ከተሞቹ የኮቪድ-19 ስርጭት በከፍተኛ ሁኔታ የተስፋፋባቸው መሆኑን በማሳወቁ ነው ብሏል። ባሳለፍ ነው ሳምንት የጋዜጠኞች መብት ተከራካሪ ቡድን የሆነው ሲፒጄ እንደ አውሮፓውያን አቆጣጠር በመጪው ጥር 14 በሚካሄደው ምርጫ የዩጋንዳ ባለስልጣናት ጋዜጠኞች በነጻነት መዘገብ እንዲችሉ እንዲያደርግ ጥሪ አቅርቦ ነበር። ከምርጫው በፊት ጋዜጠኞች የመዘገቢያ ፍቃድ ለማግኘት የሚገጥማቸውን ችግርም ኮሚቴው መጥቀሱ ይታወሳል። በሃሊማ ኡቱማሊ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የአሜሪካ ድምፅ ዘጋቢዎች ሀሊማ አታማኒንና ስመኝሽ የቆየን እናመሰግናለን። በመቀጠል ደግሞ ሀብታሙ ስዩም አጫጭር የስፖርት ዘገባዎችን ያስደምጠናል። የቤትኪንግ የኢትዮጵያ ፕሪምየር ሊግ ሶስተኛ ዙር ጨዋታዎች ተደርገዋል። ባሳለፍነው ነው ረቡዕ በተደረጉ ጨዋታዎች ቅዱስ ጊዮርጊስ ሐዋሳ ከተማን ሁለት ለአንድ፣ ኢትዮጵያ ቡና ድሬድዋ ከተማን ሶስት ለሁለት አሸንፈዋል። ባሳለፍነው ነው ሐሙስ በነበረ ጨዋታ ደግሞ ፋሲል ከነማ ጅማ አባ ጅፋርን አራት ለአንድ፣ ወልቂጤ ከተማ ወላይታ ድቻን ሁለት ለአንድ አሸንፈዋል። ሐሙስ ዕለት በነበረው ጨዋታ ባህር ዳር ከተማ አዳማ ከተማን ሁለት ለዜሮ፣ ሀድያ ሆሳና ሲዳማ ቡናን ሶስት ለአንድ ረትተዋል። ዛሬ በጀመረው አራተኛ ዙር ጨዋታ ቅዱስ ጊዮርጊስ ሰበታ ከተማን አራት ለሁለት፣ ሐዋሳ ከተማ ኢትዮጵያ ቡናን አንድ ለዜሮ አሸንፈዋል። ቅዱስ ጊዮርጊስ ሀዲያ ሆሳናና የኢትዮጵያ ቡና ቡድኖች የውድድር ምዕራፉን ሰንጠረዥ ከአንድ እስከ ሦስተኛ ደረጃ ተቆጣጥረዋል በኮከብ ጎል አስቆጣሪነት ሰንጠረዥ ላይ ከአንድ እስከ ሦስተኛ ደረጃ ላይ የነገሱት ደግሞ ጌታነህ ከበደ ከቅዱስ ጊዮርጊስ በአራት ጎል ሶስት ሶስት ጎሎችን በማስቆጠር የተከተሉት ደግሞ የኢትዮጵያ ቡናዎቹ ታሙ ታደሰና አቡበከር ናስር ናቸው አርጀንቲናዊው የእግር ኳስ ኮከብ ዲያጎ ማራዶና በሞተበት ዕለት አልኮልም ሆነ የተከለከለ እጽ እንዳልወሰደ የአስክሬን ምርመራው እንዳሳየ ተሰምተዋል በ በ60 ዓመቱ ያረፈው ማራዶና ድብርትንና ሌሎች ህመሞችን ለማከም ሰባት መድኃኒቶችን ወስደዋል ተብሏል። ሆኖም የተከለከሉ መድኃኒቶችን አልተጠቀመም ሲሉ አንድ የፍትህ ባለሥልጣን ለሮይተርስ ተናግረዋል። በቦኖስ አይሬስ ሳይንቲፊክ ፖሊስ ይፋ የተደረገው የደምና የሽንት ምርመራ ማራዶና የኩላሊት ልብና ሳምባ ችግሮች እንደነበሩበት አሳይተዋል። መርማሪዎች አርጀንቲናውያንን ብሎም መላው የእግር ኳስ አፍቃሪያንን ያስደነገጠው የማራዶና ሞት ትክክለኛ ምክንያትን ለማወቅ የተለያዩ ጉዳዮችን መመርመራቸውን ቀጥለዋል። በዓለም አቀፍ ውድድር ላይ ለመጀመሪያ ጊዜ የአውስትራሊያ ብሔራዊ መዝሙር ከእንግሊዝኛ በተለየ የሀገሬው ጎሳ ቋንቋ መዘመሩ ሰሞነኛ ትኩረትን ስቧል። ቅዳሜ ዕለት አውስትራሊያ ከአርጀንቲና ጋር በነበራት የራግቢ ጨዋታ ላይ ተማሪ ኦሊቪያ ፋክስ የአውስትራሊያ የባህር ጠረፍ ጎሳ በሆነው ኢኦራ ቋንቋ የሀገሪቱን ብሔራዊ መዝሙር አሰምታለች። አውስትራሊያውያን ተጫዋቾች ዓለም አቀፉ የጥቁሮች ሕይወት ዋጋ ያለውን እንቅስቃሴ በመደገፍ ብሔራዊ መዝሙር በሚሰማበት ወቅት ከመንበር ከኪልቅ የዘር መድሎ ጉዳይ ትኩረት እንዲሰጠው የሀገሪቱን ሌሎች ጎሳዎች በተለያዩ ዘርፎች ማክበሩ ላይ ማተኮራቸው ተሰምተዋል። ዘገባው የሮይተርስ ነው። አድማጮቻችን አብራችሁን ስላመሻችሁ እያመሰገንን የዕለተሰኞ ምሽት የጋቢናቤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪኦኤ አማሪክ በትዊተርም ሀሽታግ ጋቢናቤን በመጠቀም አድርሱም ጋቢና ቪኤ አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። ዝታ በላቸው በፕሮግራም አርጦት ኤልያስ አስማረ በቅንብር የደንገረመው ፕሮግራም በመምራት ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን በኮቪድ-19 ምክንያት ከየቤታችን በመሆን ያጠናቀርንላቸውን ዝግጅት ስናደርሳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና እደሩ።